አዲሱ የዩናይትድ ስቴትስ አስተዳደር የማዕድን ዘርፉን ለማልማት ብርቱ ፍላጎት አለው። ይህንንም ያስታወቁት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኃይል ምንጭ ወይም የኤነርጂ ዘርፍ እድገት ተጠባባቂ ምክትል ሚኒስትር የሆኑት ስካት ወድወርድ ናቸው። በጉባኤው ላይ ዩናይትድ ስቴትስ በአፍሪካ የማዕድን ሀብት ውስጥ ለመሳተፍ ያላትን ፍላጎት በሚመለከት በተካሄደ ውይይት ላይ ተሳትፈዋል። One of the uh, executive orders that uh, the president signed on his very first day in the office uh, focuses on. Uh president, too, asked that the room better, a couple and I choke a far more chomas with Amiatazuch and the በአብዛኛው ዩናይትድ ስቴትስን ነው የሚመለከተው ነገር ግን ዝርዝሩን ጠለቅ ብለህ ካነበብከው ማስፈጸሚያ ትዕዛዝ ውስጥ ብዙ በዓለም አቀፍ አጋርነት የሚሰሩ ብዙ ስራዎች ተጠቅሰዋል። ከአጋር ሀገራት ጋር ስለሚደረጉ ትብብሮች ያውሳል። ውይይቱን የመሩት ካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ በተባለው ቢሮ ዋሽንግተን በሚገኘው ለዓለም አቀፍ ጉዳዮች ሰላምና ዲፕሎማሲን ጨምሮ ጥናት የሚያካሂደው ተቋም የአፍሪካ ፕሮግራም ስራ አስኪያጅ የሆኑት ዘይነብ ኦስማን ናቸው። አፍሪካውያን ማዕድናቸውን ከማውጣት በዘለለ የአህጉራቸውን የኢንዱስትሪ ልማት ለማሳደግ ይጠቅም ዘንድ ለጥሬ ሀብታቸው ተጨማሪ እሴት የሚያስገኙ ፕሮጀክቶች እንደሚፈልጉ ዩናይትድ ስቴትስ ትረዳለች ወይ የሚል ጥያቄ አንስተዋል። ውድወርድ በሰጡት ምላሽ የትረምፕ አስተዳደር ገና ስራ መጀመሩ እንደሆነ አስታውሰው ፖሊሲዎቹን በዝርዝር ለማውጣት እየሰራ ነው ብለዋል። ባለፉት ቅርብ ዓመታት አሜሪካ ለንጹህ የኃይል ምንጭ በሚፈለጉ የአፍሪካ ማዕድኖች ላይ የምታፈሰውን መዋለ ነዋይ የሚመራው በምህፃር ስሙ ኤግዚም ባንክ የወጪና ገቢ ንግድ ተቋሟ እንደሆነ ይታወቃል። በ2022 ዩናይትድ ስቴትስ ከዲሞክራቲክ ኮንጎ ሪፐብሊክና ከዛምቢያ ጋራ ለኤሌክትሪክ መኪናዎች ባትሪ የሚውሉ ማዕድኖች አቅርቦት መስመር ለመዘርጋት ስምምነት የተፈራረመች ሲሆን ከሁለቱ ሀገሮች መዳብ፣ ሊቲየምና ኮባልት ማዕድንን ለማግኘት ፍላጎት ያላት መሆኑን አጉልታ አሳይታለች ከዚህም ሌላ ዩናይትድ ስቴትስ ከኮንጎ ከዛምቢያና ከአንጎላ ጋር በአህጉሪቱ ምዕራባዊ የውቅያኖስ ጠረፍ በኩል ማዕድናት ማጓጓዣ ለሆነው የሎቢቶ የባቡር መስመር መልሶ ግንባታ የሚያስፈልገውን ወጪ መድባለች በጉባኤው የኤግዚቢሽን አዳራሽ የዛምቢያ የትራንስፖርትና የሎጂስቲክስ ሚኒስትር የሆኑት ፍራንክ ታያሊ ዩናይትድ ስቴትስን በዚህ ረገድ ስለሰጠችው አመራር አመስግነዋል like 350 billion dollar in terms of uh, infrastructure gap financing አህጉሪቱ ለመሰረተ ልማት ግንባታ ከሚያስፈልጋት ገንዘብ የ350 ቢሊዮን ዶላር ክፍተት አለ። በመሰረተ ልማት ግንባታ ላይ የተደረገው ትኩረት የአፍሪካ ሀገራት ኢኮኖሚ እንዲሻሻል እና ሕዝባቸውን በተሻለ መንገድ እንዲንከባከቡ ለማገዝ ቁልፍ አስተዋጽኦ ያበረክታል። ቻይና በበኩሏ ታዛራ ተብሎ የሚጠራውን የታንዜኒያ እና የዛምቢያ የባቡርን መስመር ለማሻሻል መዋለነዋይ መድባ እየተንቀሳቀሰች ስትሆን የምስራቅ አፍሪካ የባቡር እና የባህር ጉዞ መስመሮች እንደሚያሻሽል ተነግሮለታል። ጉባኤውን ባስተናገደችው በደቡብ አፍሪካ ደግሞ ትራንዝኔት በሚባለው መንግስታዊ የባቡር መስመሯ ውስጥ ያለው የትራንስፖርትና የሎጂስቲክስ ችግር የበረታ ትኩረት ተሰጥቶታል። የደቡብ አፍሪካ የማዕድን ሀብት ምክር ቤት የኮሚኒኬሽን ኃላፊው አለን ሴኮምቤ እንዲህ ሲሉ አስረድተዋል። The CEO of Transnet is very open about the state of of the railway um network. የትራንስኔት ዋና ስራ አስፈጻሚ የሀገሪቱ የባቡር መስመር ስላለበት ሁኔታ በጣም ግልጽ አድርገው ነው የሚናገሩት። ብዙ ስራ ይጠይቃል፣ ብዙ ቢሊዮን ዶላር እንደሚያስፈልግም ሲናገሩ ቆይተዋል። የሚያስፈልገውን ገንዘብ እንዴት ነው የሚያገኙት? አለን ሴኮምቤ እንደገና ያስረዳሉ። የሚያስፈልገውን መዋለንዋይ ለማግኘት ግልጽ ጨረታ ሲያወጡ ቆይተዋል። በተለይም ደግሞ ደንበኞቻቸው የሆኑ ትላልቅ የማዕድን አውጭ ኩባንያዎችን በቀረጥ ክፍያቸው አማካኝነት የባቡር መስመሮች ግንባታ ላይ መዋለ ንዋይ እንዲመድቡ በማነጋገር ላይ ናቸው። የባቡር መስመሮቹን ለማሻሻል የሚሰማሩት ኩባንያዎች የግል ባቡሮች አስገብተው አቅርቦቶች ለማጓጓዝ እንደሚችሉም እንዲያውቁት እየተደረገ ነው ብለዋል።